ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ ዓርብ የዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። በአጠቃላይ በመስኖ ላይ ያለው ዝርክርክነት፣ የመሬት ፖሊሲው፣ እንዲሁም ደግሞ የኢህአዴግ ተቀባይነት አለማኖር እና የአፈጻጸም ደካማነቱ፣ ምሁራንን አግላይነቱ፣ እነዚህ ዋና ዋና ለድርቁ ምክንያቶች ናቸው። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው። በኢትዮጵያ በመሬት ይዞታና በሰፋፊ እርሻዎች ልማት ዙሪያ የቀረበ የባለሙያ አስተያየት። የዘመናዊ እርሻ በኢትዮጵያውያን የተያያዘ አካባቢዎችን የሚጠብቅ ነዋሪዎችን ህይወታቸውን ወደ ጥሩ ኑሮ ሁኔታ የሚለውጥ በምንም አልቃወምም፣ አስፈላጊ ነው እላለሁ። የማያዋጣው ግን ባለቤትነቱን ከኢትዮጵያውያን ነጥቆ ለውጭ አገር ኢንቨስተሮች መስጠቱ አያዋጣም። ዶክተር አክሎግ ቢራራ ከሰላሳ ዓመታት በላይ በዓለም ባንክና በሌሎችም የልማት ድርጅቶች ያገለገሉ ባለሙያ ናቸው። የሁለቱም ዘገባዎች ዝርዝር በዕለቱ አብይ ርዕስ ይቀርባል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች የዛሬ አርብ መስከረም 28 2008 ዓ ም ስርጭታችንን ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮችን ይዘን ቀርበናል። አስተናጋጃችሁ አለ አከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራናለች። አድማጮች፣ አሁን ለቀዳሚው የሰዓቱ የዓለም ዜና። አዲሱ አበበ እንደምን አምሽታችኋል? አንጎላ በሰብዓዊ መብት አያያዟ ላይ ጫና እየበረታባት ነው። የአውሮፓ ምክር ቤት በቅርቡ አንጎላ ውስጥ በፖለቲካ ምክንያት የታሰሩ የተባሉ ተቃዋሚዎች በፍጥነት እንዲፈቱ ጠይቋል። በዚህ ላይ ሶስት ሰዓት ዜናችን ውስጥ የተካተተ ዘገባ ይኖረናል። የዘንድሮ የኖቤል የሰላም ሽልማት ለቱኒዚያውያን ተሰጠ። ቱኒዚያ ውስጥ የዛሬ አራት ዓመት የተካሄደውን ጃስሚን አብዮት ተከትሎ ሁሉን አቀፍ ዴሞክራሲ እንዲገነባ ስላበረከቱት ወሳኝ የተባለ አስተዋጽኦ ለአራት ድርጅቶች እንዲሰጥ መወሰኑን ኦስሎ ኖርዌይ የሚገኘው የኖቤል ኮሚቴ አስታውቋል። ሽልማቱን ያሸነፉት አራቱም ድርጅቶች በጋራ እንጂ በተናጠል የሚሸነሸን አለመሆኑንም የኖቤል ኮሚቴው ገልጧል። በሊቢያ የተባበሩት መንግስታት ድርጅት ልዩ መልእክተኛ በርናርዲኖ ሊዮን አዲስ የአንድነት መንግሥት መመሥረት ያስችላል ያሉትን ሀሳብ ይፋ አደረጉ። እቅዱ በተከፋፈለችው አገር ለአራት ዓመታት የዘለቀውን ትርምስና የፖለቲካ ግርግር ለማብቃት ቁልፍ እርምጃ ሊሆን እንደሚችል ተገምቷል። ልዩ መልእክተኛ በርናርዲኖ ሊዮን ዛሬ ሞሮኮ ውስጥ እቅዱን ይፋ ባደረጉበት ሥነ ሥርዓት ላይ ሲናገሩ ይሄ መንግስት ውጤታማ ሊሆን እንደሚችል እናምናለን። ሊቢያውያን አገሪቱን ከጥፋት ለማዳን ይህን ታሪካዊ እድል መጠቀም አለባቸው ሲሉ አስገንዝበዋል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ባለፈው ሳምንት በሮዝንበርግ ኦረገን፣ በተካሄደው የጅምላ ግድያ ሰለባ የሆኑ ቤተሰቦችን በማነጋገር ዛሬ በምዕራባዊ ግዛት የአራት ቀናት ጉብኝት ጀመሩ። ክሪስቶፈር ሃርፐር መርሰር የተባለው ታጣቂ ባለፈው ሐሙስ ኡምፕኳ ኮሚዩኒቲ ኮሌጅ ውስጥ ተኩስ ከፍቶ ስምንት ተማሪዎችንና አንድ መምህር ከገደለ በኋላ የራሱን ሕይወት ማጥፋቱ አይዘነጋም። ዛሬ ፕሬዚዳንት ኦባማ አካባቢውን ሲጎበኙ ተቃውሞ ያጋጠማቸው ይሆናል ተብሎ ይጠበቃል። ሚስተር ኦባማ ግድያዎቹን ተከትሎ በአገሪቱ ጠንካራ የመሳሪያ ቁጥጥር ህግ እንዲወጣም ጠይቀዋል። ባለፈው ዓመት መጨረሻ ገደማ በኢቦላ ቫይረስ የተያዘች አንዲት እንግሊዛዊት ነርስ ያልተለመደና የተወሳሰበ ሁኔታ ስለታየባት ተመልሳ ሐኪም ቤት መግባቷን የእንግሊዝ ባለሥልጣናት አስታወቁ። ነርሷ ፓውሊን ካፈኪ ግላስጎ ውስጥ የሕክምና እርዳታ ከተደረገላት በኋላ ዛሬ አርብ ከስኮትላንድ ሎንዶን ውስጥ ወደሚገኘው ልዩ ሆስፒታል ተወስዳለች። የሎንዶኑ ሮያል ፍሪ ሆስፒታል እንዳስታወቀው ፓውሊን ብሔራዊ የስምምነት በተደረሰበት መመሪያ መሰረት በአንድ ከፍተኛ ደረጃ ላይ በሚገኝ የተለየና ገለልተኛ ስፍራ ተቀምጣና ተጠብቃ ነው የምትታከመው። ነርሷ ላይ የተገኘው ቫይረስ ወደ ሌሎች ጤናማ ሰዎች የመተላለፍ እድሉ የመነመነ መሆኑን ሮያል ፍሪ ሆስፒታል ቢገልጥም ስኮትላንድ ያሉ የጤና ባለሙያዎች ግን ቀደም ሲል ከነማን ጋር ተገናኝታ እንደሆነ እየተከታተሉ መሆናቸው ታውቋል። በመጨረሻም የእስራኤል ወታደሮች ጋዛ ድንበር ላይ ባለው ዝግብ ዛሬ አርብ አራት የፍልስጤማውያን መግደላቸው ተገለጠ። አድማጮች ለሰዓቱ ያለን ዜና በዚሁ በቃ። በሶስት ሰዓት ዘገባ ዜናችን ሰፋ ያለ የዜና ዝርዝር ይመጣለሁ። ملكا من الشتاء <applause> አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ያለውን የሰዓቱን የዓለም ዜና ዝርዝር ይዞ ይመለሳል። አሁን ወደ ቀዳሚው የምሽቱ አብይ ርዕስ ስንለፍ ኢትዮጵያ ውስጥ እየተስተዋለ ያለው ረሃብ የገዢው ፓርቲ የፖሊሲ ውድቀት ነው ሲል ሰማያዊ ፓርቲ ወነጀለ። ፖሊሲው ገበሬውን የመንግስት ጢሰኛ ያደረገው ስለሆነ ገበሬው ነጻ እስካልሆነ ድረስ ረሃብ ሊጠፋ እንደማይችልም የሰማያዊ ፓርቲ መሪዎች ይናገራሉ። የኢትዮጵያ መንግስት በበኩሉ ስራ ላይ ያለው ፖሊሲ ባይኖር ኖሮ ዛሬ የእርዳታ ፈላጊዎቹ ቁጥር በብዙ እጥፍ የጨመረ ሊሆን ይችል ነበር ይላል መለስካቸው አምሃ ዝርዝሩን ይዟል ሰማያዊ ፓርቲ ዛሬ ረፈዱ ላይ በጽሕፈት ቤቱ በሰጠው ጋዜጣዊ መግለጫ ባሰራጨው ጽሑፍ ገና ከርዕሱ ራቡ የገዢው ፓርቲ የፖሊሲ ውድቀት ነው ሲል ክሱን ይጀምራል በተለይም ባለፉት አስር ዓመታት ኢኮኖሚውን በሁለት አህዝ እያሳደገ እንደሚገኝ ልሳኑ ባደረጋቸው የመንግስት ብዙሀን መገናኛዎች በረሃብና በርዛት እየተሰቃየ ለሚገኘው ሕዝብ መልሶ እየነገረ ይገኛል ሲልም መንግስት ተመዝግቧል ያለውን ፈጣን የምጣኔ ሀብት እድገት ፉርሽ እንደሆነ ለማሳየት ይሞክራል። መረጃዎችን በመጥቀስም በአሁኑ ጊዜ ከሰባት ነጥብ አምስት ሚሊዮን በላይ ኢትዮጵያውያን ለከፋ የረሃብ አደጋ ተጋልጠዋል ከ40 ሺህ በላይ ህጻናትም የረሃቡ ሰለባ ሆነዋል ሲል ያትታል። ይህ አደጋ የተፈጠረው በኤልኒኞ ወይንም በሌላ የተፈጥሮ ክስተት ሳይሆን መንግስት በሚከተለው ፖሊሲ ነው ሲሉ የፓርቲው ፕሬዝዳንት አቶ ይልቃል ጌትነት ይከራከራሉ። የኢትዮጵያ ገበሬ የመሬቱ ባለቤት አይደለም። የኢትዮጵያ ገበሬ አሁንም የመንግስት ጭሰኛ ነው። የኢትዮጵያ ገበሬ በራሱ ነፃነት የራሱን መሪዎች አይመርጥም። የራሱን አስተዳዳሪዎች አይመርጥም። የራሱን መንግስት አያቋቁም በእነዚህ ተያያዥ ምክንያቶች በእነዚህ ተያያዥ ፖሊሲ ምክንያቶች ሰፋፊ እርሻዎች የሉም። መሬት ፕራይቬታይዝድ አይደለም። በደርግ እንኳን የነበሩትን አጥፍቷቸዋል። ደርግ የጀመረው ነገር በአጠቃላይ በመስኖ ላይ ያለው ዝርክርክነት፣ የመሬት ፖሊሲው፣ እንዲሁም ደግሞ የኢህአዴግ ተቀባይነት አለማኖር እና የአፈጻጸም ደካማነቱ፣ ምሁራንን አግላይነቱ እነዚህ ዋና ዋና ለድርቁ ምክንያቶች ናቸው። የፓርቲው ምክትል ፕሬዚዳንት አቶ ነገሰ ተፈረደኝ በበኩላቸው ድርቁ ወይንም የዝናብ እጥረቱ የመጣው ኤልኒኞ በተሰኘው የአየር ንብረት ክስተት መሆኑን ሳያስተባብሉ፣ ለዚህ ግን ዝግጁ ሆኖ መገኘት ይቻል ነበረ ሲሉ ከጋዜጠኞች ከተሰነዘረው ጥያቄ ተነስተው ያብራራሉ። ይሄ ኤልኒኞ ከአንድ አመት በፊት አደጋ እንደሚያስከትል ተነግሯል። የኢትዮጵያ መንግስትም ያውቃል። ካላወቀ ደግሞ አጠቃላይ ችግር አለ ማለት ነው። ዋናው አደጋ የመሸፋፈኑ ነው እንጂ የክላይሜት ፕሬዲክሽን ሴንተር ከአንድ ዓመት በፊት ከኢትዮጵያም አልፎ ለሚመለከታቸው የዓለም አቀፍ ድርጅቶች አስታውቋል። የተወሰደው እርምጃ ምንድን ነው? የለም። የኢትዮጵያ መንግስት ባለስልጣናት በተለያየ ጊዜ እንደገለጹት የማይናቅ ቁጥር ባላቸው የሀገሪቱ ዜጎች ላይ በአሁኑ ጊዜ የምግብ እጥረት እንደተከሰተ ተናግረው መንግስት ግን ይህንን እየተቋቋመው ነው ሲሉ ይደመጣሉ። በግብርና ሚኒስቴር የህዝብ ግንኙነት ቢሮ ዲሬክተር አቶ አለማየሁ ብርሃኑ ይህን በተመለከተ በቅርቡ ለቪኦኤ እንዲህ ብለው ነበረ። ግብርናችን ደግሞ ይህንን ሊቋቋም በሚችል ሁኔታ ፖሊሲና ስትራቴጂ ቀርጸን ከዝናብ ጥገኝነት ለመላቀቅ ሰፊ ስራ ነው እየተሰራ ያለ። እንደ ድሮ ቢሆን አሁን ይረዳል ተብሎ የሚጠበቀው የህዝብ ቁጥር በሶስትና አራት እጥፍ ገኖ እየወጣ ነበረ። ግብርናው ባለው ፖሊሲና ስትራቴጂ ተደግፎ እየተሰራ ካለው እና ከመጣው ልማትና እድገት አንጻር አሁን የተረጂውን ቁጥር በሚታወቀው መጠን ልንቀንስ ችለናል ብሎ መውሰድ ይቻላል። እና ውጤቱ የመጣው ልማቱ፣ እድገቱ በተከታታይ ከመመዝገቡ ጋር ተያይዞ ስለሆነ በዚህ አይነት ሁኔታ ልንወስድ እንችላለን። የሰማያዊ ፓርቲ የውጭ ግንኙነት ኃላፊ አቶ አበበ አካሉ በበኩላቸው መንግሥት የግብርናውን ዘርፍ ምርታማነት ከፍ በማድረግ በኩል በቂ ሥራ አልሠራም ባይ ናቸው። የኢትዮጵያ አርሶ አደሮች ዛሬ የሚጠቀሙባቸው አብዛኞቹ ቴክኖሎጂዎች ለሺዎች ዓመታት ከኛው ጋር የነበሩ ናቸው ይላሉ። የገበሬው የእርሻ ያስተረስ ባህሉ እስካሁን እኮ አንድም ለውጥ አላመጣም። ወደ እንዴት አዘምን ነው ዘምኗል? ጥንት ቅድማያቶቻችን በበሬ ያርሱ ነበር። ዛሬም ያለው ትውልድ በበሬ ነው የሚያርሰው። ምንድን ነው የተደረገው? ይህን እንኳን አንድ የገበሬ ማሳ ላይ ኮምባይነርና ሃርቨስተር እናያለን፣ ትራክተር እናያለን። ይህንን መለወጥ እኮ ነው ያልቻልን። ይህን ፖሊሲው ይህን ሲቀርጽ በሚቀጥሉት ዘመናት ላይ እንዴት አድርገን ነው እነኝን ችግሮች መቅረፍ የምንችለው? እስከ መጨረሻው ቴክኖሎጂ እንዴት የምንጠቀመው? እንዴ እንደነ ጃፓን የመሳሰለ በአደጋ የጠቁ አገሮች አሉ። እንዴ ግን በምን ያህል ፍጥነት በቁጥር ሱስ እንዳወሩ ተመልክ። ለዜጎቻችን ስክብር እኛ እኮ አንድ የሞተ የአፋር ፍየል እንኳን አላሳየንም። ኢትዮጵያ ቴሌቪዥን አይተናል። የውጭ ሚዲያዎች ነው ሲሰቡት። ለምን አናየው? ኢህአዴግ ምን ያስፈራዋል? እነኚህን ችግሮች ለማሳየት እየተራሙናቸው ወገኖቻችን ብንል ምን አለበት? አድገናል እየተባለ ተረመናል የሚባለውን ነገር ስለሚፈራው ነው። ሚስጥሩ እንዳይገለጽ ስለሚፈለግ ነው። ስለዚህ የፖሊሲው ውድቀት ነው ነው የምንለው ገዢው ፓርቲና መንግስቱ ግብርና ምር የኢኮኖሚ ፖሊሲው ካለፉት አስር ዓመታት ጀምሮ የሀገሪቱን ኢኮኖሚ በሁለት አሃዝ ዓመታዊ እድገት እንዳራመዱ ይገልጻሉ። የመሬት ፖሊሲውን በተመለከተም መሬት የመንግስትና የሕዝብ ነው በሚለው ሕገ መንግስታዊ ድንጋጌ በቀላሉ ሊሻሻል የማይችል እንደሆነ በማያጠራጥር መልኩ ገልጿል። ዛሬ በሕይወት የሌሉትና ሀገሪቱን ከሁለት አስር ዓመቶች በላይ የመሯት አቶ መለስ ዜናዊ በአንድ ወቅት አሁን ያለው የመሬት ይዞታ የሚቀየረው በኢህአዴግ መቃብር ላይ ነው ሲሉ ለተቃዋሚዎቻቸው እቅጩ ነግረዋቸው እንደነበረም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በኢትዮጵያ ምጣኔ ሀብት ከፍተኛ ሚና ያለው የግብርናው ዘርፍ አፋጣኝ መዋቅራዊ ለውጥ ያስፈልገዋል። የመሬት ይዞታና የሰፋፊ እርሻዎች ልማትም ከፖሊሲ እስከ አፈጻጸም ድረስ ለውጥ ያሻቸዋል ሲሉ አስተያየታቸውን ለአሜሪካ ድምፅ የሰጡ አንድ የልማት ምጣኔ ሀብት ባለሙያ ያስረዳሉ። ከሰላሳ ዓመታት በላይ በዓለም ባንክና በሌሎችም የልማት ድርጅቶች ያገለገሉት ዶክተር አክሎግ ቢራራን ሄኖክ ሰማእግዜር አነጋግሯቸዋል። ሁሉን አሳታፊ ለውጥ ያሻል፣ ይላሉ ባለሙያው። ኢትዮጵያ ያላት የተፈጥሮ ሀብት ዘይት አታመርትም፣ ዳያመንድ ወይም ደግሞ እንቁ አታመርትም። እንደ ደቡብ አፍሪካ አይደለችም፣ ወይም ደግሞ እንደ ዛያር አይደለችም። ግን ያላት የተፈጥሮ ጥሪት መሬት፣ ወንዝ፣ ውሃ፣ ዝናብ፣ የሰው ኃይል እነዚህ ናቸው። አብዛኛው የኢትዮጵያ ሕዝብ የሚመካው በእርሻ ነው። እርሻው እያደገ መዋቅራዊ ለውጥ ስኬታማ እየሆነ በሚሄድበት ጊዜ ለኢንዱስትሪ መጋቢ ይሆናል። እየተሻሻለ ዘመናዊ እየሆነ ይሄዳል። መጋቢ ተደጋጋፊ የሆነ ኢኮኖሚ ለመፍጠር ይቻላል፣ ያስችላል የሚል ነው። አጼ ኃይለ ሥላሴ ያደረጉት አንድ ሰሞን በኢትዮጵያ በጣም ከፍተኛ የሆነ የግል እርሻ፣ የኮሜርሻል የንግድ እርሻ ተስፋፍቶ ነበር። ደርግ ያንን አወደመው። በጣም የሚዘገንና የሚያሳዝን ነው የንግድ እርሻ መሳፋቱ ለኢትዮጵያ አንደኛ የምግብ ዋስትና ያስገኝ ነበር ሁለተኛ የኢንዱስትሪ መጋቢ ይሆን ነበር የጨርቃ ጨርቅ ፋብሪካ አሁን ቱርኮች የያዙት ፓኪስታኖች የያዙት ሌሎችም የያዙት ኢትዮጵያውያን እንዲይዙት ይችሉ ነበር ምክንያቱም ኢትዮጵያውያን ታታሪዎች ናቸው ማንኛውንም ነገር ለመስራት የሚችል ህዝብ ነው ያለው ኢትዮጵያ ውስጥ ዶክተር አክሎግ ግን እዚህ ላይ በተለይ ሰፋፊ የግል እርሻዎች መኖራቸው የመንግስትም እርሻዎች የተስፋፉበት አጋጣሚ አለ። ይህንም በአጼ ኃይለስላሴ ዘመን የሆነውን አስቀድመው ሲያወድሱት ቆይተዋል በተደጋጋሚ ግን እዚህ ዝግጅትም ቀርበው የኢትዮጵያ የአሁኑ መንግስት ኢህአዴግ የሚያደርጋቸውን የእርሻ መስፋፋቶች ይቃወማሉ። በጽሁፍም ብዙ ጊዜ የሚገልጹት ነው። ለምን? አዎ፣ እኔ የዘመናዊ እርሻ በኢትዮጵያውያን የተያዘ አካባቢዎችን የሚጠብቅ ነዋሪዎችን ህይወታቸውን ወደ ጥሩ ኑሮ ሁኔታ የሚለውጥ በምንም አልቃወምም። አስፈላጊ ነው እላለሁ። ነገር ግን በጣም አስቸጋሪ ሆኖ የማገኘው ካሩቱሪ የተባለው የህንድ ድርጅት ብዙ ሺህ ሄክታር መሬት ለም መሬት መሰጠቱ እና ምርቱን አምርቶ ሰዎችን ሳይቀጥር ኑሯቸውን አቃውሶ ለህንድ ገበያ ማቅረቡን እቃወማለሁ። በእርግጥ ካራቱሪ አሁን እንኳ ስራውንም ደማቆሙ ነው ያለው። ሰዎች ከመፈናቀላቸው ውጪ በስፋት የተገኘ ጥቅም ቢኖር ካራቱሪ ምናልባት በህንድ አክሲዮን ገበያ ያገኘው ጠቀም ያለ ገንዘብ ነው። አስቀድመው በዚህ በህንድ አክሲዮን ገበያ ዋጋው ትንሽ የነበረው ኩባንያ በጣም በትልቅ እያንዳንዱን ድርሻውን ሼሩን ሸጦ የወጣ ድርጅት ነው። ስለዚህ የአፈጻጸም ችግር በስፋት ሁሉም ጋር የሚነሳ ጉዳይ ነው። የክልል መንግስታትም ባለስልጣናት ያነሱት ጉዳይ ነው ህዝብ የሚያፈናቅል በሚሆን ጊዜ ከዚያም አልፎ ስለዚህ እንግዲህ ሰፋፊ እርሻዎች ለኢንዱስትሪ መር የግብርና ኢኮኖሚ ወሳኝ በተለይ ደግሞ ዘለቄታ ያለው ልማት ለማምጣት የሚያስችሉ ከሆነ የኢትዮጵያ መንግስት ከነኚህ ትላልቅ የግብርና ወይም የተለያዩ ኩባንያዎች ጋር በሚያደርጋቸው ድርድሮች ወይም በሚስማማባቸው በሚፈርማቸው ስምምነቶች ማንሳት ያለበት ነጥብ ምን ምን ናቸው? ሀገራዊ ጥቅምን ለማስጠበቅ አግባብ ያለው ነው። ብሔራዊ ጥሪት በሚባልበት ጊዜ ባለቤትነትን ይጠይቃል። ባለቤቱ ማን ነው? ባለቤቱ የኢትዮጵያ ህዝብ ነው። ነዋሪው ነው። ለምሳሌ በጋምቤላ ብንወስድ ለግል ባለሀብቶች የተሰጠ ብዙ መሬት አለ። ለውጭ ሀገር ድርጅቶች የተሰጠ ብዙ መሬት አለ። የጋምቤላ ህዝብ ተሳታፊ ነው አይደለም የሚለው ነው ዋናው ጥያቄ ለእኔ። በኦሮሞያ የኦሮሞያ ህዝብ እና እንዲያው ቢቻል ኖሮ እንዲያውም አላደለንም እንጂ ኢትዮጵያውያን፣ ትግራይ ሆነ አማራ ሆነ ጉራጌ ሆነ የፈለገው ይሁን ማንም ኢትዮጵያዊ ጠንክሮ እስከሰራ ድረስ አካባቢውን እስከጠበቀ ድረስ ነዋሪዎቹን እስከጠቀመ ድረስ ህዝቡን ተመግቦ እንዲያደር ስራ እድል አግኝቶ እንዲያደር እስካደረገ ድረስ እና አገሪቱ ራሷን እንድትችል እስካደረገ ድረስ ይሄ አግባብ አለው። የእርሻ ሚና አግባብ የማይኖረው ግን ድርድር በሚደረግበት ጊዜ ለሀያ አምስት አመት ሆነ ለሀምሳ አመት ወይም ደግሞ አንድ ጊዜ እንዲያውም መጽሐፍ ጽፌበታለሁ ታላቁ የመሬት ነጠቃ የሚለው ምንድን ነው ያየሁት ሁኔታና ዓለም ባንክም በዘገባው ላይ በመጀመሪያ ዘገባው ላይ ያስጠነቀቀው ምንድን ነው ባለቤትነቱን ማን ያዘው የሚለው ነው። ለምንድን ነው የሚጠቅመው? እንግዲህ ጥቅም አለው እኮ በኢንቨስት ገንዘብ በሚፈስበት ጊዜ የስራ ዕድል መፍጠር አንዱ እንትን መመዘኛ ነው። ቴክኖሎጂውን ማሻሻል አንዱ መመዘኛ ነው። ኢንዱስትሪውን ማስፋፋት አንዱ መመዘኛ ነው። የውጭ ምንዛሬ ማግኘት ብቻ መመዘኛ ሊሆን አይችልም። ይሄ ነው ችግር። የኔ ምንድነው ኢትዮጵያውያን የስራ እድል የሚያገኙበት ከሆነ ከሚሰደዱ ወጣቶች ወደዚያ ዘርፍ ቢሄዱ፣ ወይም ደግሞ አይ ጭራሹን ልክ ጋምቤላ እንደሆነው አይ ምን መሬታችን ተነጥቋል፣ ምንም አማራጭ የለብንም ብለው ነዋሪዎቹ ወደ ኬንያ ስደተኛ ከሚሆኑ ወይም ደግሞ ወደ ደቡብ ሱዳን ከሚሄዱ ይህንን የሚያስወግድ የፖሊሲ ወይም መዋቅራዊ ችግሮችን የአስተዳደር ችግሮችን የሚያስወግድ የዘመናዊ እርሻ ሁኔታ ያዋጣል፣ ለኢትዮጵያ ያዋጣታል። የማያዋጣው ግን ቅድም እንዳልኩት ባለቤትነቱን ከኢትዮጵያውያን ነጥቆ ለውጭ ሀገር ኢንቨስተሮች መስጠቱ አያዋጣም። ኢህአዴግ ያቋቋመው አምባገነን መንግስት ለኢትዮጵያ መሠረታዊ ችግሮች መፍትሄ ሊሰጥ አይችልም ሲል ተቃዋሚው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አስታወቀ። የሁለት ሺ ሰባቱን የምርጫ ሂደት የተቹት አመራሮች ህገወጥ የሆነ ነገር እየተንከባለለ መጥቶ መንግስት ምስረታ ላይ ደርሷል ብለዋል። በተያያዘ ዜናም የፊታችን ቅዳሜና እሁድ በጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰብሳቢነት የሚካሄደው የእድገትና የለውጥ ሽግግር እቅድ ስብሰባ ላይ ቢጋበዙም የማይገኙ መሆናቸውን የተለያዩ ተቃዋሚ ፓርቲዎች እየገለጡ ነው። መድረክ ሰጥተውን መግለጫ የተከታተለው እስክንድር ፍሬው ተከታዩን ይዘው ቀርቧል። በ2007ቱ አጠቃላይ ምርጫ ወቅት የታየው የተቃዋሚዎች ቅሬታ ዛሬም በመንግስት ምስረታ ማግስት ቀጥሏል። ለመጪዎቹ አምስት ዓመታት በጠቅላይ ሚኒስትርነት እንዲቀጥሉ በፓርላማው የተሰየሙት አቶ ኃይለማርያም ደሳለኝ አዲሱን ካቢኔያቸውን ይፋ ያደረጉት ሰሞኑን ነው። ተቃዋሚዎቹ ግን ፓርላማው ራሱ የተቋቋመው በህጋዊ መንገድ አይደለም ባይ ናቸው። ዛሬ መግለጫ የሰጠው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ይህንኑን ያንጸባረቀው ኢህአዴግ መቶ በመቶ እንዳሸነፈ ያወጀበት የምርጫ ሂደት መራጩን ህዝብ እያስቆጨ የሚገኝ መሆኑን ጠቅሷል። መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ከምርጫ እስከ መንግስት ምስረታ ያለውን ሂደት ነው የተቹት። ያው ህገወጥ የሆነ ነገር እየተንከባለለ መጥቶ መንግስት ምስረታ ላይ ደርሷል። ይሄ የተመሰረተው መንግስት ቢሆን ስራውን በአግባብ ሊወጣ የማይችል ነው ብለን እዚ መከራከሪያዎችን ያስቀምጠናል። አንደኛ ስራና ሰራተኛ የማገናኘት ሙያና ስራን የማገናኘት ነገርም አናይም። የፖለቲካ ሹመት ብቻ ነው። ያ የፖለቲካ ሹመቱም እንዲሁ መበወዝ ነው፣ ከአንዱ ጋር ወስደው ሌላው ጋር። ለዚህም ነው ፍራሽ አዳሽ ያለው። ምንም አዲስ ይሄ ነው የሚባል ብቃት ይዞ እየመጣ ይሄ መተካካት የሚሉትን ነገር ቀልድ አድርገውታል። ሽፋኑ እሱ ነው፣ ግን ቀልድ ነው። ገዢው ፓርቲ ኢህአዴግና የብሔራዊ ምርጫ ቦርድ የ2007ቱን የምርጫ ሂደት አስመልክቶ በተቃዋሚዎች የሚቀርቡ ትችቶችን ሲያስተባብሉ ቆይተዋል። ምርጫ ቦርድ እንደሚያምነው ምርጫው በሰላማዊና በዲሞክራሲያዊ መንገድ የተካሄደ ከፍተኛ የሕዝብ ተሳትፎም የታየበት ነው። በተቃዋሚዎች የሚቀርቡ ውንጀላዎችም መሰረተ ቢስ መሆናቸውን ይገልጻል። የምርጫ ቦርድን አስተያየት የሚጋራው ገዢው ፓርቲ ኢህአዴግም ተቃዋሚዎች የፓርላማ መቀመጫ ባያገኙም በሀገራዊ ጉዳዮች ላይ መሳተፍ እንደሚችሉ አስታውቋል። በህዝብ ተወካዮችና በፌዴሬሽን ምክር ቤቶች የጋራ ስብሰባ መክፈቻ ላይ የተናገሩት ፕሬዚዳንት ዶክተር ሙላቱ ተሾመም ከዚህ በፊት በጠቅላይ ሚኒስትር ኃይለማርያም ደሳለኝ የተገለጸውን አጠናክረዋል። እርሳቸው እንዳሉት በሰላማዊ መንገድ ለሚንቀሳቀሱ ፓርቲዎች በሀገራዊ ጉዳዮች ላይ ሀሳባቸውን የሚገልጹባቸው መድረኮች ይመቻቻሉ። በዛሬው መግለጫ ስለዚሁ የተጠየቁት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ግን ከፓርላማው ውጭ መድረክ ሊኖር እንደማይችል አብራርተዋል። ተቃዋሚ የፖለቲካ ፓርቲዎች በአንድ ተወዳዳሪ አሸንፍ ያለሁ የሚል ፓርቲ በአቋቋመው መንግስት ውስጥ እንዴት አድርገው መሳተፍ እንደሚችሉ የእኛም ሆነ የዓለም ተሞክሮ የሚያሳየው መድረኩ ፓርላማ ነው፣ የፓርላማ መድረክ ነው። ያንን የፓርላማ መድረክ ጨርሶኑ እንዳይደርስበት አድርገዋል፣ እንዳይሆን አድርገውታል። ከዛ ውጪ ተቃውሞ ፖለቲካ ፓርቲዎች እንግዲህ ከግለሰቦች ስብስብ አይደሉም። እንደማንም ግለሰቦች በሀገራዊ ጉዳይ ላይ ያገባቸዋል። በሰላምም ሆነ በጦርነቱ አስተያየት ይኖራቸዋል እና በዛ አይነት መልክ የምናደርገው ተሳትፎ እንደሆን እንጂ ይሄ መንግስት እንደምለው ፓርቲዎችን አሳትፈን ነው መንግስታችንን የምናካሂደው የሚሉት ሊሆን የማይችል እንዴት አድርጎ ስልቱ እንዴት ነው? የፊታችን ቅዳሜና እሁድ በጠቅላይ ሚኒስትሩ ሰብሳቢነት እንደሚካሄድ የሚጠበቀው የሁለተኛው የእድገትና ትራንስፎርሜሽን እቅድ ውይይት ከምርጫው በኋላ ተቃዋሚዎች የተጋበዙበት የመጀመሪያው ትልቅ መድረክ ሆኗል። የዚህ እቅድ ጭማቂ የሆነ 81 ገጽ የተላከላቸው የመድረክ አመራሮች 20 ሰዎችን ይዘው መገኘት እንደሚችሉ በደብዳቤ ተገልጾላቸዋል። እነሱ ግን እንደማይገኙ በመግለጽ ለጠቅላይ ሚኒስትሩ ቢሮ ደብዳቤ መጻፋቸውን ይፋ አድርገዋል። ለመናገር ስንት ደቂቃ እንኳን እንደተፈቀደላቸው በማያውቁት ጉባኤ ላይ መገኘት እንደሚያስቸግር ነው የገለጹት። የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና እንዳሉትም የስብሰባው ግብዣ የመጣው የእነርሱ ተደጋጋሚ ጥያቄ ምላሽ ባላገኘበት ሁኔታ ነው። እኛ በተደጋጋሚ ከምርጫ በፊትም ከምርጫ በኋላም መሰረታዊ የሆኑ የአቤቱ ችግሮች ላይ እንነጋገር፣ የዲሞክራሲ ጥያቄ፣ የልማት ጥያቄ፣ በተለይ የዲሞክራሲ ጥያቄ ላይ ብለን ለጠቅላይ ሚኒስትሩ ደጋግሜ እንስፍነት ከምርጫ በፊትም ከምርጫ በኋላ ከምርጫ በኋላም መሰረታዊ የሆኑ ችግሮች አሉ ህዝብን አጭበርብሮ ተመረጥኩ ማለት ብቻ አይበቃም። እንነጋገርበት፣ ይሄ ነገር ስልጣን ወይም ሞት ብላችሁ ይዛችሁ ወደ ሞታችሁ አትሂዱ ብለን በግልጽ በአደባባይ ደብዳቤ ጽፌን ጠይቀናል። አልመለሱም። አሁን በኋላ ብር መጥቶ ይኸው እኛ ሰማንያ ነው ስንት ገጽ አዘጋጅታ ኑና ተዩ ሲያስተምሩ ነበር። ሌላው ተቃዋሚ ፓርቲ የመላው ኢትዮጵያ አንድነት ድርጅት መኢአድም በስብሰባው ላይ እንደማይገኝ አስታውቋል። ሌሎች ሀገራዊ ጥያቄዎች ባልተመለሱበት ሁኔታ ለመሳተፍ አንፈልግም ብለዋል የህዝብ ግንኙነት ኃላፊው አቶ ሙሉጌታ አበበ ለአሜሪካ ድምጽ ሬዲዮ። እስክንድር ፍሬው ከአዲስ አበባ። የስብሰባውን ተሳታፊዎች ማንነትና ቁጥር አስመልክቶ መንግስት እስካሁን ይፋ ያደረገው ዝርዝር መረጃ ያለመኖሩን እስክንድር አመልክቶ በዘገባው ያካተተው መረጃ የተገኘው ከተቃዋሚዎች መሆኑን ገልጠዋል። አድማጮች አሁን የሳምንቱን ቅንብር እንስማ። ተፈጥሮና አካባቢ። ሰባኛውን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ልዩ የሚያደርገው ከሮማው ርዕሰ ሊቃነ ጳጳሳት እስከ አገሮች መሪዎች ሁሉም ማለት እስኪ ቻል ለተፈጥሮ አካባቢ ጥበቃና ለአየር ንብረት ለውጥ ጉዳይ ልዩ ትኩረት ሰጥተውና በተቆርቋሪነት መናገራቸው ነው። የተፈጥሮ አካባቢ ተመራማሪውና የካልጋሪ ዩኒቨርሲቲው መምህር ዶክተር ጌታቸው አሰፋ በጉባኤው አካሄድና መንፈስ ላይ ትንታኔ ሰጥተዋል። ሰለሞን አባተ ነው ያነጋገራቸው። አሁን ያለሁት በዩኒቨርሲቲ ኦፍ ካልጋሪ፣ ወደ ምዕራብ ካናዳ የሚገኝ ዩኒቨርሲቲ ውስጥ ተባባሪ ፕሮፌሰር ሆኜ እንዲሁም በአንድ የምርትና የአገልግሎት ሂደት ውስጥ ከአካባቢ ተጽዕኖ ጋር ወይም ብክለት ጋር ያለውን ግንኙነት የሚያጠና ዶክተር ጌታቸው በጣም አመሰግናለሁኝ። በቅድሚያ ለጊዜውም እና ብዙ ጊዜ መቼም እርስዎ ከተማራማሪነቶ አጠገብ ምናልባት የአካባቢ ጥበቃ እና የአየር ንብረት ጉዳይ ተሟጋች ኖት ብልም የተሳሳትኩ አይመስለኝም። እስካሁን ድረስ ካለን ግንኙነት እና ሰሞኑን ዓለም ተሰብስቦ የሚያወራው በአንድ ቃል ስለ ተፈጥሮ አካባቢ ነው። ከንጉሥ እስከ ጳጳስ ማለት እችላለሁኝ ከፕሬዚደንት እስከ ሳይንቲስት ያለው ሁሉ ማለት እችላለሁኝ። እና ትልቁ የዓለም ቀልብ፣ ትልቁ የዓለም ትኩረት የተፈጥሮ አካባቢ ጉዳይ ነው። ኒውዮርክ ላይ የተቀመጠው ሰባኛው የተባበሩት መንግሥታት ድርጅት ጠቅላላ ጉባኤም አብዛኛውን ጊዜ ማለት እችላለሁኝ ሰጥቶ ሲነጋገር፣ ሲመክር፣ መሪዎች ሁሉ ሲናገሩ የነበረው በአየር ንብረት ጉዳይ፣ በአካባቢ ጥበቃ ጉዳይ ላይ ነው። ይሄ ምንድን ነው የሚያሳየውት? ለርሶ በትክክል የአሁኑ ሰባኛው ጉባኤ ብዙ ነገሮች ልዩ የሚያደርጉት ነገሮች ነበሩ። በዋናነት የጠቀስከው ከጳጳስ፣ ከጠቅላይ ሚኒስትሮች፣ ከፕሬዚደንቶች ያተኮሩት በዚህ በአካባቢ ጉዳይ በተለይ ደግሞ በአየር ንብረት ለውጥ ጉዳይ ላይ ነው እና ምናልባት እኔ የወቅታዊነቱ ይመስለኛል። በዋናነት ያ ማለት እንደምናውቀው የሰባኛው ጠቅላላ ጉባኤ አሁን የምዕተ ዓመት ግቦች የምንላቸው የነበሩት ማብቂያ እንዲሁም በእነሱ የሚተኩ የዘላቂ ልማት ግቦች ማጽደቂያ ጉባኤ ነበረ። በሌላ መልኩ ደግሞ አንተም ዘወትር እንደምትጠቅሰው ከህዳር ጀምሮ የሚመጣው የፓሪስ የአየር ንብረት ለውጥ ጋዞች ልቀት ቅነሳ ላይ የሚደረግ ድርድር ዋዜማ በመደረጉ እና ይሄም አስቀድሞ ኪዮቶ ስምምነት እንለው የነበረው አብቅቶ በአዲስ መተካት ያለበት የመጨረሻው ጫፍ ላይ ምናልባት የዛሬ ሶስት ዓመት ነበረ። እየጨረሰ የነበረብን ግን እየዘገየ መቶ አሁን የመጨረሻው እድል የሚባል አይነት ስለሆነ የፓሪሱ ጉባኤ ከዛ አንጻር ይመስለኛል፣ ሁሉም መሪዎች ማለት ይቻላል በንግግራቸው መሀል የዚህን አስቸኳይነት አስፈላጊነት እና ደግሞ እንዲሁ እንዲያው ትርጉም ያለው ስምምነት እንዲደረግ ጥሪ ያስተላልፋሉ። እና የሚያመቻቸው ነገር ይኖራል ለፓሪሱ ብሎ ያስባሉ ይሄ የሚጠበቅ የሚፈልገውን ሰነድ ለማውጣት ፕሬዚደንት ባራክ ኦባማም ተናግረዋል። በነገራችን ላይ ይሄ ገዥነት ያለውን ሰነድ በማውጣት ስምምነት ላይ በመድረስ ጉዳይ ላይ እና የሚጨበጥ ነገር ይመስሎታል? እሱ ላይ ነው እንግዲህ አሁን ትልቁ ጥያቄ። ምክንያቱም አሁን ጉባኤው እየተደረገ በነበረበት ሰዓት አሁን መስከረም ሀያ ማለት ነው አንድ ወሳኝ የሆነ የመጨረሻ ቀን ተብሎ የተቀመጠ ነበረ። ይሄ መስከረም ሀያ የተቀመጠው ምንድን ነው? ወደ ፓሪስ ለሚደረገው ዝግጅት እንዲረዳ ተብሎ መቶ ዘጠና አምስት ሀገሮች እያንዳንዳቸው ፓሪስ ሲሄዱ እስከ ሁለት ሺ ሰላሳ በአውሮፓውያን አቆጣጠር እስከ ሁለት ሺ ሀያ አምስት እንደዚሁ የቅነሳ እቅዳቸውን እንዲያሳውቁ በቁጥር ማለት ነው እንዲያሳውቁ የመጨረሻው ቀን ማስገቢያ ነበረ። ሰነድ ማስገቢያ ቀን ማለት ነው እና አሁን የመጨረሻ ሀገር በተለይ ከዋናዎቹበት በካይ ሀገሮች ህንድ እየተጠበቀች ነበረ። የመጨረሻው ቀን መስከረም ሀያ ነው እንግዲህ ሐሙስ ዕለት ያስገባች ማለት ነው። እና ይህንን ደምረን ስናየው የገቡትን ነገሮች ስናያቸው ፓሪስ እንግዲህ እንደሚታወቀው ከሁለት ዲግሪ እንዳይበልጥ በሁለት ሺህ አንድ መቶ አውሮፓን አቆጣጠር የዓለም የአየር የከባቢ አየር ሙቀት ከሁለት ዲግሪ በላይ እንዳይበልጥ እዛ ላይ እንዲገታ ስለሆነ የሚፈለገው፣ ለዛ ደግሞ የሚያስፈልጉ የቅነሳ መጠኖች ተሰልተዋል። እና ነገር ግን አሁን ሁለት ዲግሪ ሳይሆን የህንድን ጨምሮ መቶ አርባ ስድስት ሀገሮች ያስገቡት ኢትዮጵያን ጨምሮ እና አሜሪካን፣ ቻይና፣ ራሽያ እነዚህ ሁሉ ያስገቡት ተጨምሮ እስከ ሁለት ነጥብ ሰባት ነው ዲግሪ እንዲጨምር የሚያደርግ ነው። ያው ቅነሳው የተገባ ማለት ነው። ስለዚህ ወደ ፓሪስ የሚደረገው ጉዞ አሁኑኑ ራሱ ቢጫ ካልሆነም ቀይ መብራት ያበራበት ሁኔታ አለ። አድማጮች፣ ውይይቱ አልተቋጨም። ሰፋ ያለውን ተከታይ ክፍል ሳምንት ይዘው ይቀርባል። ክብራትና ክብራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከአማርኛው ቋንቋ አገልግሎት ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬው ዚህ ላይ ያበቃ። ለአሁኑ በመስክና ዚህም ባሉ ዘጋቢዎችና ባልደረቦች ስም በምሽ 3 ሰዓት በአጭር ሞገድ 19፣ 22 እና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልሰን እስክናገኛችሁ በቀጠሮው የምሽቱ አስተናጋጃችሁ አህሉ አከበደ ፕሮግራሙን ከመራችልን ሲሆን ግርማና ከስርጭት መሀንዲሱ ጋር በመሆን በዚሁ ይሰናበታለሁ። መልካም ምሽት።